እኛ የሰራነውና የመጣው ውጤት የተራራቀ ነው ያሉ በሺዎች የሚቆጠሩ ተማሪዎች ዛሬም የቅሬታ ቅጽ ሲሞሉ መዋላቸውን ይጠቅስና ይንደረድራል። እስክንድር ፍሬው በተከታዩ ዘገባው የኦሮሚያና የትግራይ ክልል ተማሪዎች ትምህርት ቢሮዎች ደግሞ በአንዳንድ የአገሪቱ ትምህርት ቤቶች በፈተና ሂደቱ ላይ የነበረው ችግር ሳይስተካከል ውጤቱ ይፋ መደረጉ ተገቢ አለመሆኑን ገልጸዋል ሲል ያስታውሳል። አገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዲሬክተር አቶ አራያ ገብረ እግዚአብሔር ለአሜሪካ ድምፅ ሁኔታውን ሲያስረዱ ስኮላስቲክ አፕቲቱድ ቴስት በተሰኘው ፈተና ላይ የእርማት ችግር መፈጠሩ ተረጋግጧል። ፈተናው ለሚያርመው ፈተናውን ለሚያርመው ማሽን የተሰጡት የመልስ ቁልፎች ቦታ በመቃየራቸው ከሶስት መቶ አስራ ዘጠኝ ሺህ ተፈታኞች ግማሽ በሚሆኑት ውጤት ላይ ስህተት ተፈጥሮ ሊሆን እንደሚችል ነው ያብራሩት። የኦሮሚያና የትግራይ ክልል የትምህርት ቢሮዎች ቀረበ የተባለው ቅሬታም ለእኛ አልደረሰንም ብለዋል ዋና ዲሬክተሩ። ኤጀንሲው ግን በአማራ፣ በኦሮሚያ በደቡብና በቤንሻንጉል ክልሎች የሚገኙ 848 ተማሪዎችን ውጤት ይዞ እያጣራ መሆኑን አመልክተዋል። በስኮላስቲክ አፕቲቲድ ቴስት የተፈጠረውን የእርማት ችግር በመፍታት የተስተካከለው ውጤት በሳምንቱ መጨረሻ ይፋ እንደሚደረግም ዋና ዲሬክተሩ አስታውቀዋል። በሌሎች ተማሪዎች እየቀረበ ያለውን ቅሬታ በተመለከተም ጭብጥ ያለው ከሆነ እናየዋለን ብለዋል። የፈተናውን ውጤት አስመልክቶም አዎንታዊ ሆነ አሉታዊ አስተያየት መስጠት መብት መሆኑን ያስታወሱት ዋና ዲሬክተሩ በተለይ በማህበራዊ ሚዲያ የሚሰጡ አስተያየቶች ግን መረጃን ብቻ መሰረት እንዲያደርጉ መክረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የህይወትን ቀጣይ አቅጣጫ ቀሪውን ጉዞ የሚወስን የአንድ ምዕራፍ ማጠናቀቂያ የሌላ መጀመሪያ ተደርጎ ይወሰዳል። የአስራ ሁለተኛ ክፍል መልቀቂያ ፈተና ውጤቱ የቀረውን የህይወት ጉዞ እንደሚወስን፣ ሽግግራቸውን እንደሚያሳምር፣ መንገዳቸውን እንደሚያሳልጥ የሚያምኑ ሁሉ በጉጉት ሲጠብቁትም አዲስ አይደለም። በመላው አገሪቱ 319 ሺህ ተማሪዎች የተሳተፉበት የዘንድሮው የአስራ ሁለተኛ ክፍል የከፍተኛ ትምህርት መግቢያ ፈተና ውጤትም ከትናንት በስተይፋ ተደርጓል። ውጤቱ የጠበቅነው አይደለም ያሉ ተማሪዎች ቅሬታ ማቅረብ የጀመሩት ወዲያውኑ ነው። አዲስ አበባ አምስት ኪሎ ተብሎ በሚጠራው አካባቢ በሚገኘው የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ከትናንት ጀምሮ የታየው የተማሪዎች ብዛትም የቅሬታውን መጠን ያመለክታል። በሐዋሳ ከተማ የሚገኘው የፍራ ሞዴል አካዳሚ ተማሪ መሆኗን የገለጸችው መክሊት ታደለ የመጣው ውጤት እኔን አይገልጸኝም ብላለች ለኔ ስኮላስቲክ አፕቲቲዩድን 32 ነው የሚላው ውጤቴ ማለት ነው እና መስተካከል አለበት። በአስተማሪ አሳርመኛ ያለን ውጤት ስናቀው ከሁለት ኤክስ የማይበልጥ ነው የነበረን ፈተናው ላይ ማለት ነው። ነገር ግን ሲመጣ 32 ይላል ውጤቱ ማለት ነው። ስለዚህ ትምህርት ስኮላስቲክ አፕቲቲዩዱን አሳርመሻል። እሺ፣ ከወጣሽ በኋላ ፈተናው እንዴት እንደሰራሽ ያውቀሻል። ሌሎቹም ተመሳሳይ መሆናቸው በምን አወቅሽ? ሌሎቹም እንደዛው ናቸው ማለት በጣም እርግጠኛ። ስሰራ ጥያቄውን ይመጣልኛል መልሱ ቀጥታ ማለት ነውና ይመጣልኝ ሌላ ሆኖ ሳለ እዚህ ጋር የመጣው መልስ ሌላ ስለሆነ ቅሬታችንን ልናቀርብ ነው የመጣነው። ያው እንግዲህ እስቲ ያስገብተናል። ውጤቱን ከሳምንት በኋላ ብለውናል። ከሳምንት በኋላ የምናየው ነው የሚሆነው። የሁለት የሁሉንም ትምህርት ብላችሁ ያስገባችሁ? አዎ እኔ የሁሉንም ትምህርት ብዬ ነው ያስገባሁት። ከዚያው ከሀዋሳ የመጣው ጉዱራዱ ባለም ውጤቱ የእሱን ስራ እንደማያንጸባርቅ ይናገራል። ያ ሁሉም ሰብጀክቱ ነው የተበላሸብን። ለምሳሌ አሁን እኔ ከልጆችም ጋር ከጎበዝ ልጆች ጋርም ተገናኝተን ጥያቄ ስናስተያይ የሰራ ነው ቢበዛ አንዴክስ ቢኖረኝ ነው እያልኩኝ የነበርኩት እኔ ስኮላስቲክ አፕቲቱድ የሚባለው። አዎ። እና ስንት መጣ ግን? ሰማኒያ ስድስት ከዛ መቶ ሰማኒያ ስድስት ያመጣው። አዎ። እና ማት ከሀምሳ አምስት በላይ እንደሰራኝ እርግጠኛ ነበርኩኝ። ሲሰራ መልስ እየመጣለኝ እየመለስኩኝ፣ ግን ከመቶ ሲሰጥኝ ስልሳ አምስት ነው። እሱንም ቅሬታ ሰንደቅ አስገብቻለሁ። ከዛ ኬሚስትሪ ኬሚስትሪ ቢያንስ ከሰባ በላይ ሰርቻለሁ። ቅሬታችን ለማቅረብ መጠናል፣ ያ የሚሰሙን ከሆነ እናም በርከት ያሉ ተማሪዎች በሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ በመገኘት የቅሬታ ቅጽ ሲሞሉ ውለዋል። ከኮልፌ ቀራኒዮ ሚሊኒየም መሰናዶ ትምህርት ቤት የመጣችው መቅደስ ዘሪሁን በቅጹ ላይ ካሰፈረችው የተወሰነውን አንብባልኛለች። የውጤታችን ማሽቆልቆል በእኛ በተማሪዎች ምክንያት ነው ብዬ አላምንም እና ትምህርት ሚኒስቴር የተበላሸ ነገር ካለ እንዲያስተካክልልን በትህትና ገልጻለሁ። ምክንያቱም ያልተጠበቀ ውጤት ነው ያጋጠመን። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር አቶ አራያ ገብረ እግዚአብሔር በተለይ በስኮላስቲክ አፕቲቲዩድ ቴስት እርማት ላይ ችግር እንደነበር መረጋገጡን ለአሜሪካ ድምፅ አብራርተዋል። ችግሩ የተከሰተውም ፈተናውን ለሚያርመው ማሽን የተሰጡት የመልስ ቁልፎች ቦታ በመቀያየራቸው እንደሆነ ተናግረዋል። የዩኒቨርሲቲ መግቢያ ብቃት መመዘኛ ስለሆነ በውክልና ከዩኒቨርሲቲዎች በተመረጡ ነው ፈተናው የሚዘጋጀው። ስለዚህ ፈተና ያዘጋጀው ሰው ቁልፍ የሚሰጠው ቁልፍ ሲሰጥ ዘንድሮ ምንድን ነው ያጋጠመን? ሁለቱ ኮድ ተዛብተው ማለት ያንዱ ለሌላ፣ ለምሳሌ 19 ኮድ ነው የሚጀምረው 19 ትክክለኛ ነው፣ ሀያ ትክክለኛ ነው፣ ሀያ አንድና ሀያ ሁለት ትክክለኛው መልስ አይደለም። ይዞ መጣው ወደ መሽን ሲገባ መሽኑ የተሰጠውን ነው የሚሰጠው ያርማል ስለዚህ ከአራቱ ኮዶች ሁለቱ ችግር አጋጠማቸው ቦታ ተቀያየሩ ነው ቦታ ተቀያየሩ ይሄ ፋላሲው ውጤት ነው የሚያመጣው እና እንዳልከው ቤተሰብ ወላጅ ተማሪ በብዛት ሲጠይቅም መጠየቅ ብቻ አይደለም እኛም እናየዋለን ሪዛልቱ ለምሳሌ አራት መቶ አካባቢ ያመጣ ተማሪ ምን ያህል አቨሬጅ ሊያመጣ እንደሚችል ታውቃለህ ሰላሳ አርባ ሰላሳ አርባ ወይም አርባ ሀምሳ ሰማኒያ እና ዘጠና ያመጣ ተማሪ አስራአራት የሚገባበት ምንም ምክንያት አይኖርም። ዝም ብለህ ስታስበው ስድስቱን ትምህርት ከሰማኒያና ከላይ መጥቶ አፕቲቱድ አስራ አራት እና አስራ ሁለት ሲያመለክቱ በብዛት ይሄ ሊሆን አይችልም ብለን ወደ ምርምር ነው የገባ ነው። ምርምር ስንገባ እንግዲህ ስንፈልግ፣ ምንድን ነው ችግሩ ብለን የተሰጠን አንሰር ኪ መግባባት ስላለብን ትክክል አይደለም ብለን ኦፊሻሊ በደብዳቤ ጠየቅን። የሚሰራው ቼክ አድርጎ በአጭር ጊዜ ልሰጠን ይገባል ተብሎ ተሰጥቶናል። አሁን እሱን መልሰን አስገብተን ታርሟል፣ እየታረመ ነው። በአጭር ጊዜ ለውጥ ግን ይኖራል። አሁን የሚያጋጥመን መሰለህ በተሳሳት መልስ ቁልፍ የታረመ በትክክለኛው ሲታረም ከፍ ብሎ የነበረ ውጤት የተወሰኑቱ ዝቅ ይላል። አብዛኛው ግን ትክክለኛውን ያገኛል። እሱ አፕሮፕሬት ነው የሚሆነው ምናልባት ነገ ወይም ቅዳሜ ጠዋት ላይ መልሰን በዌብሳይታችን እንለጥፈዋለን። ሌላ ውጤት ማለት ነው። ሌሎቹ በሙሉ እንዳለ ሆነ። የተስተካከለው የስኮላስቲክ አፕቲቲዩድን ለብቻ ትለጥፋላችሁ? መስዋብ ላይ አብረን ልንለጥፈው እንችላለን። ምንም ችግር የለውም። ለምን የሁለቱ የሁለቱ ትክክል ነው። አይቀየርም። ቅድም ያልኩ ሁለቱ ነው። እናየዋለን። ለማንኛውም ደግሞ ከመለጠፉ በፊት ሌላ ደግ ተጨማሪ ስህተት መደገም አይቻልም። ቶሎሬት ሊደረግ ስለማይችል አይተን እናስተካክላለን። እሱ ነው። ይሄን መሠረት አድርጎ ግን አብዛኛው በጣም ዘመናዊ በሆነና አስተማማኝ በሆነ ነገር መታረሙ ስለማያውቅ፣ በነገራችን ላይ ይሄ ተደጋጋሚ ጥያቄ ስለነበረ ዶክመንተሪ አዘጋጅተን በትምህርት መገናኛኛ ቴሌቪዥን የለም ፕሮግራም በሱ እያስተላለፍ ነው ነው እንዴት እስካን ይደረግ ነበር ምንድነው የሚያመጣው? ሰው ግንዛቤ እንዲኖረው ግንዛቤ ካለው የሚጠይቀው ጥያቄ እንትን ይሆናል። ያንም መሰረት በማድረግ ሌሎችም ተሳስቶ ሊሆኑ ይችላሉ ብሎ በግምት ሰው እየመጣ ነው። ጥያቄ ይዞ ሲመጣ እምቢ ያትለውም። እዚህ ላይ እንቆይና ነገር ስኮላስቲክ አፕቲቲዩዱ ላይ እንቆይና በአራት ኮር ነው ፈተና የሰጣችሁት? እርስ 19፣ 20፣ 21 እና 22 ብለውኛል። 21 እና 22 ናቸው የተሳሳት ቦታ ተቀያየሩ ያሉት። አዎ ችግር ያለበት። አዎ አራት አይነት ፈተና ነው ለማለት ነው መስለኛል። አራት ኮርስ ይሉ እና ስንት ተማሪዎች ኢትዮጵያ ውስጥ ከተፈተኑት 300 ሺ በላይ ተማሪዎች ውስጥ 319 ሺ ውስጥ ስንቱን ይመለከታል ይሄ? ስንቱ ናቸው ግማሽ በግማሽ አይደለ? አራቱም ኦኬ ኳሊቲ ነው ዲስትሪቢዩት የሚደረገው ማለት መማሪያ ክፍል ውስጥ ሌብነት እንዳይኖር ነው። አራቱ ኮድ ቢት ቢበተ ነው 40 ተማሪ አለ በየክፍሉ 40 ተማሪ ሲኖር 10 10 ፈተናዎች 1920212110 ይበተናሉ፣ ተብሎ አሰራራችን ይሄ ነው። ስለዚህ ግማሹ ይሆናል የሚል እምነት አለ። ወደ 160 ሺህ የሚሆኑ ተማሪዎች ቅሬታ አላቸው። ከዚህ ውስጥ ግን ማርካቸው ዝቅ ያለ ሁሉ እንዳለ ሁሉ ማልካቸው አላግባብ የተገኘው እንደገና ሲስተካከል ይለወጣል። ወደ ሌሎች ጥያቄዎች ልውሰድዎት። ቅድም የጀመሩልኝን ቅሬታን በተመለከተ አሁን በር ላይ ያናገርኳቸው አንዳንድ ተማሪዎች የሚነግሩኝ እኛ የመጣነው ለስኮላስቲክ አፕቲቲዩድ ብቻ አይደለም። ከክፍለ ሀገር ሁሉ መጥተዋል። በነገራችን ላይ አሁን ከዋሳ የመጡ ተማሪዎች ሳናገር ነበር። ለምሳሌ በሌሎችም ፈተናዎች የሰራ ነውን አይደለም ያገኘነው ቅሬታ እየሞላ ነው ያለነው ስኮላስቲክ አፕቲቲዩድ ቴስቱ ብቻ ወይም ሰዓት ብቻ ይስተካከልልን ብለን ሳይሆን፣ ሌሎቹም ይታዩልን ብለን ነው እያሉ ነው። ስለሱ ምን ይላሉ አቶ ራያ? ምንድን ነው ሲስተም ነው የምናየው እርማቱ እንዴት ሄደ፣ መልስ ቁልፉስ እንዴት ሄደ፣ የተገኘው ውጤት እንዴት ሄደ ነው። ይህ እያንዳንዱ አይደለም የሚያርመው፣ መሽኑ ጥቅል ነው ባገኙት ኮድ ነው። ስለዚህ ለአንዱ ትክክለኛ ውጤት ሰጥቶታል ተብሎ የሚታሰብ ከሆነ ለሌላኛው የተሳሳተ ውጤት አይሰጠውም። አሰራር ግን ሰው ለምን ጠየቀ ይባል መጠየቅ ይችላል። ሁሉንም ይላል። አሁን ሰው ሁሉንም ምን ሁነው ነው ብለን እናያለን። አንደኛ ወደ ጥያቄ ወደ እንትኑ ከመግባቱ በፊት ስታየው የምታየው ነገር አለ። በምሰ 3 የሚያገኝ ከሆነ ወይም በሳብጀክቶች ተመሳሳይነት ነጥብ ያላቸው ከሆነ አቅሙ መሆኑን ትገምታለህ። ተማሪው ግን የሚፈተነው እኮ ለመድፈን ነው። ሰባት ቦታ አገኛለሁ ብሎ ነው የሚያስበው። እኛ አንዳንዱ በጣም ጎበዞችንም ብለው የኋላ ታሪካቸውን ይዘው ይመጣሉ እሱ አይደለም የታረመው። የታረመው ያጠቆሩት መርስ ወረቀት ነው። ስለዚህ ያጠቆሩት መርስ ወረቀት በደንብ ካፕቸር ተደርጓል። የተሰጠው መርስ የኮድ ለውጥ የለውም። ኢንዲቪጁዋል አይደለም በግሩፕ ነው የታረመው። ያንዱ ከሌላው ተለይቶ የሚወጣበት ነገር አይኖርም። ግን ጥያቄ ካለ ደግሞ ምንድነው ብለን እየከፈተን በቀላሉ ማየት እንችላለን። በቡድን አሳ አስተማርተናል። ለምሳሌ እስካሁን 6000 በግንባር መጥተው ያመለከቱ ሰዎች አሉ። አዎ፣ ትናንትና ናዛሬ በፎርም የተመዘገበው? ሁለተኛ ኦንላይን ኦንላይንም አለን። አሁን ከሐዋሳ አልተግባባንም እንጂ ባዩት ዌብሳይት ገብተው ውጤታቸውን ሲያዩ ቅሬታ ካላችሁ እዚሁ ግቡና ተመልከቱ ይላል። በወረቀት ላይ የሚያሰፍሩት ኢንፎርሜሽን እዛ ይገባል። እዛ ጽፎ ባለበት ማመልከት ይችላል። ሶስት ሺህ ሰዎች ይሄን አድርገዋል። ስለዚህ ከነሱ የምንፈልገው ምንድነው? አንደኛ ሬጅስትሬሽን ነምበር፣ ሁለት ሰዎች በኢንተርኔት ተመዝግበዋል። ኦንላይን 6000 በፊት ለፊት መጥቷል። ስለዚህ 9000 ማለት ነው። አሁንም ይመጣ ሰው ካለ ይመጣል። ጭብጥ ካለው ማረጋግጥል፣ ጭብጥ ካለው ጥያቄያቸውን እናይና በቡድን ነው የምናየው። ጭብጥ ካለው ከፍተን ነው የምናየው። ሲስተም አለ፣ ዳታ ቤዙ አሁን። ድሮ ምንድነው አንሰር ሺቱን መፈለግ ሊያስፈልገን ይችላል። አሁን ግን አንሰር ሺቱ ራሱ እዛው ኮምፒውተር ውስጥ ካፕቸር ሆኖ ተቀምጧል። የዛሬ አራት አምስት ዓመት የመልስ ወረቀት አንተ ብትለኝ አውጥቼ ለሳይ ይችላሉ ኮምፒውተር ውስጥ አለ ስለዚህ እሱን ማየት ይቻላል ከዛ በኋላ ምንድን ነው የተነበበው ኤዲተብል አይደለም ማንም ሰው ሊሰርዝ አይችልም ማንም ሰው ሊጨምር አይችልም በሲስተም ነው እራሱ ውጤቱን የሚያስተካክለው የሚያስተካክለውና በዚ አይነት መልከት ደስ እንዲለው ሰው እናያለን ግን እሱ የነገሩኝ አሁንን ድጋሜ እንለጥፋለን ያሉኝ ስኮላስቲክ አፕቲትዩድን አስተካክላችሁ ነው እንጂ አሁን ሌላውን ጥያቄ ያያችሁ አይደለም ማለት ነው አሁን ተማሪዎቹ እርስዎ እንዳሉትም የሰራነውን ፈተና ተፈተነን ከወጣም በኋላ ከሚያውቁ ከጎበዝ ተማሪዎች ጋር ከሚያውቁ ጋር አብረን አርመናል ያው ሁሉም ተማሪ ያደርጋል። ሰው እንደሚያውቁት ፈተና ሰርቶ ከወጣ በኋላ ስንቴክስ አገኘው የትኛውን ተሳሳትኩ የሚለው በዛ መለኪያ እንኳን ያመጣነው ውጤት አይደለም። እዚህ ላይ የተንጸባረቀው የሚል ነው። አሁን አይ እሱ እንደዛ ላይ አድርጉ ይችላሉ እዛ ላይ አስተያየት መስጠት አልችልም። ምክንያቱም ምንም ኮርጆ ሰርቶ የሌላው ውጤት ከፍተኛ ሆኖ የሱ ዝቅተኛ ሲሆን ይያንዳንዱ ነው የምታዩት። እኔ አሁን በግሩፕ የታረመ ስለሆነ ጥያቄ ማቅረብ ይችላሉ። ሀቅና ጭብጥ ካለ ይታያል ብያለሁ። በዛ አይነት መልክ ማስተካከል ካለብን እናስተካክላለን። ለእያንዳንዱ ደግሞ በጠየቁት ዌብሳይት ላይ ቼክ ማድረግ ትችላለህ። ኒታይም ሌሎቹ ግን እያንዳንዱን ነው የምታየው፣ እንደ ቡድን የምናየለት የለም። እዚህ ላይ ግን እንግዲህ እርስዎም እንደሚያውቁት ተማሪዎች አሁን በዚህ ውጤት ምክንያት ከፍተኛ መጉላላት ደርሶባቸዋል። ከክፍለ ሀገርም የመጡ አሉ። ደንግጠዋል። አንዳንዶቹ ያው ህይወትን ይወስናል፣ እንደ አይነት ፈተና ቀጣይ የህይወት መስመርን ይወስናል። ወላጅም እንግዲህ አስራ ሁለት ዓመት ለፍቶበት ነው ውጤታቸውን የሚጠብቀው እና እንደ አይነት ችግር ሲፈጠር አቶ አራያ በእናንተ በኩል ህብረተሰቡ ግንዛቤ እንዲኖረው ከማድረግ አንጻር፣ እንደው ይቅርታ ከመጠየቅ አንጻር፣ ይቅርታ እስከ መጠየቅም ከመሄድ አንጻር ምን ያደርጋችኋቸው ጥረቶች አሉ? እስቲ የዚህ ለምሳሌ የተጨበጠ የተገኘውን የአፕቲቱድ ፈተና ማንም ያበላሽው ማንም እንደ ትምህርት ኤጀንሲ ይቅርታ ጠይቀናል። አጣርተን ትክክል መሆኑን ካረጋገጥን በኋላ እንዲስተካከል አድርገናል። የኛም ፓርትነር በጽሁፍም ጭምር ይቅርታ ጠይቋል። ውጤቱን እናንተ አጋር የሆነው ማለት ማን ነው? ይህ እንግዲህ አንዱ ዩኒቨርሲቲ ብላሻ ነው። አንድ ዩኒቨርሲቲ ለምንድን ነው ፈተና የሚያወጣው? ከሌ ነው ከሌ ነው ብሎ ለመናገር በሚዲያ ሊያስቸግር ይችላል፣ ተነግሮም ሊሆን ይችላል። ግን እንደ ባለሙያነት ይሄ ነው ፈተና የሚያወጣው ማርስ የሚሰጠው ይሄ ነው ብሎ ለመናገር ትንሽ ያስቸግራል። ፈተና ሚስጥር ነው ብለን ስለምንገምት እጅ ላይ እስኪ ደርስ ድረስ ሚስጥር ነው። እጅ ከደረሰ በኋላ ያው ሚስጥር አይደለም ማንም ያገኘው አቷራ እንግዲህ ይሄ የ12 ያፈረ መልቀቂያ ውጤት ወይ ደግሞ የዩኒቨርሲቲ መግቢያ መመዘኛ ፈተና ይፋ ከተደረገ በኋላ በማህበራዊ ሚዲያም መነጋገሪያ ሆኗል። አንዳንዱ አንዱ ወገኖችም የራሳቸውን ትርጉም እየሰጡት በተለያየ መንገድ ውይይት እርሶ ማለት እና ከዚህ አንጻር ምንድን ነው የእርሶ አስተያየት? ፖለቲካዊ ትርጉም ጭምር እየተሰጠው የቀጠለበት ሁኔታ አለ። ይሄ አሁን ይፋ የተደረገ ውጤት፣ ይሄን በተመለከተ ትናንትና አንድ አጋጣሚ ሲወያዩ አይቻቸዋለሁ፣ እና በማህበራዊ ሚዲያ ፖስት የተደረገ የተለቀቀ ውይይት ነው ያዩት። አዘንኩ፣ በጣም ነው ያዘንኩት። ለምንድን ነው አንደኛ በእውቀት አይደለም ውይይታቸው በእውቀትና በመረጃ ላይ የተመሰረተ አይደለም። በመረጃ ላይ እና በእውቀት ያልተመሰረተ ነገር ደግሞ ትክክል እንደሆነ የዛን ጊዜ ትሉ ቢኖረኝ የነግራቸው ነው። እንደኔ እንደኔ ግን መረጃ መቼም ለማህበረሰቡ ሲሰራጭ ትክክለኛ መሆን አለበት። ይሄ ተብሎ ተብሎ አዲስ ነገር አይደለም የምናገረው፣ ተነግሮ ተነግሮ ያለቀ ነገር ነው። እኔ ግን አሁን በራሴ በዚህ በትምህርት ኤጀንሲ ውስጥ ገብቶ ሲናገሩ ሳይ የማያውቁት አሰራሩን ምን እንደሆነ ሳያውቁ ልክ ተቆርቋሪ የሆኑ ሲናገሩ እንዴት እያበላሹ እንደሆነ ነው ያየሁት። ይልቅስ ምን ቢሆን ነው እንዲህ ችግር ሲያጋጥም ሲመጡ ቁጭ ብለው ምንድን ነው አሰራሩ እንዴት ነው የምሰሩት? ግልጽ ነው። በነገራችን ላይ ዶክመንተሪ ፊልም አዘጋጅተን ልናሳይ እየሞከርን ነው። እሱን በዚህ ከፍተኛ አንድ ጊዜ በኢቲቪ ተላልፏል ይመስለኛል። በዚህ በትምህርት መገናኛም እያስተላለፍን ነው። ለረጅም ጊዜ ቆይተናል። እሱን አሰራር እንለጥፋለን። ሰው ያ አሁን ሁሉም ሰው ገብቶ ማየት አይችልም እንጂ፣ የሚፈልግ ሰው ካለ ተራይቶ ቢመጣ እናሳየዋለን። ችግር የለውም። አውቆ አይቶ ከዛ በኋላ ቢተች የተጨበጠ መሰረት ላይ አድርጎ ቢተች፣ ላንተም ማስተማሪያ ይሆናል፣ ለኤጀንሲውም እድገት ይሆናል። በነገራችን ላይ ይሄ ኤጀንሲ የሁላችን ስራ ነው። የሚሰራው በቅደም ተከተል እዚህ ያለ ነገ ልንተወ እንችላለን። ስለዚህ በዚህ አይነት መልክ አለ። ግን የትግራይ ክልል ትምህርት ቢሮ በፌስቡክ ገጹ ባሰፈረው አስተያየት በአንዳንድ የአገሪቱ ትምህርት ቤቶች በተለይም በአማራ ክልል በሚገኙ አንዳንድ ትምህርት ቤቶች የነበረው የፈተና ሂደት ግድፈት እንደነበረው ገልጾ እንዲታረም ሲጠይቅ መቆየቱን አመልክቷል። የኦሮሚያ ክልል ትምህርት ቢሮ በበኩሉ በደቡብ በኦሮሚያ በቤንሻንጉሉና በተለይም በአማራ ክልል አንዳንድ ትምህርት ቤቶች የነበሩ የፈተና ሂደት ግድፈቶች እንዲታረሙ መጠየቁን አስታውቋል። በነዚህ ሁለት ትምህርት ቢሮዎች ቅሬታዎች ላይ ምላሽ እንዲሰጡ የጠየቅኳቸው አቶ አራያ ገብረ እግዚአብሔር ተከታዩን የመለሱት። እኛ አሰራራችን ምንድነው መሰለህ? ከፈተና ጣቢያ የሚመጣው ሱፐርቫይዘር ቺፍ እንቪጅለተር ሪፖርት ያደረጉበት ጽሁፍ የጽሁፍ ሪፖርት ያደረጉበት ፈተና ሲሰርቅ ሌላ ነገር የተደረገ ነገር ካለ በሚቀርቡ ሪፖርቶች እርምጃ ይወሰድባቸዋል። እነዚህ ልጆች የቀረቡት በጽሁፍ በስነስርዓት የቀረቡት ልጆች መረጃ አለ። እንደ ሚዛኑ ሙሉ ለሙሉ የተሰረዘበት አለ። እንደ ሚዛኑ ደግሞ አንድ ትምህርትም የተሰረዘበት አለ። ለምሳሌ ሞባይል ይዞ የሚገባና በፈተና ጣቢያ ላይ ድብድብ የሚፈጥር ሰው ካለ አውቶማቲክ ነው። መመሪያችን ይሄ ነው የሚለው። እዛው መመሪያችን ላይ ምን ይላል መሰለህ? የጋሸበ ውጤት ያለና የተረጋገጠ ከሆነ ይላል። የጋሸበ ውጤት ማለት ያልተጠበቀ፣ ያልተጠበቀ የጋሸበ ውጤትና ተጠበቀ ካለ በኤክስፐርቶች ሲረጋገጥ ይፈተሽና፣ ውሳኔ ሀሳብ ይቀርባል። በሚመለከተው እንትኑ እንዲወስ ይደረጋል። አሁን ያልካቸውን ቅድም ክልል እንዲያውም ውጤቱ አንዱ የቆየው ይሄ ነው። አሁን ከመለቀቁ በፊት የነበረውን መግለጫ ያስተውሎ ከሆኑ ሰዎች የተወሰኑ ተማሪዎች 846 ተማሪዎች ውጤታቸው ሆልድ ተደርጓል። ሆልድ ተደርጓል ማለት ሊለቀቅ የሚችላል ማጣራት አለብን። ዝም ብሎ ምክንያቱም ሪፖርት የተደረገበት አይደለም የያዝነው ነገር ነው እና ምናልባት ክልል ናቸው ከአራቱ ክልል ቅድም ካልኳቸው ክልሎች አማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝና ደቡብ፣ ከእነዚህ ክልሎች እንዳሉ ኦፊሻልን በመግለጫ ሰጥተናል። ውጤቱ ከመገለጹ በፊት ተናግሬያለሁ እኔ 846 ተማሪዎች ተይዞባቸዋል ብለናል። ሚዲያው እንደዚህ እንትን እንዳይል አሁን ተገለበጠና እንደ አዲስ ልክ አዲስ ግኝት አድርገው አሁን ትግራይ ክልልና ሌሎች ክልሎች እንዳልከው ሪፖርት አድርገናል የሚሉ ትለኛ አይደለም። አልነረሳቸውም። እናንተ ጥያቄ አሁን ነው የሚሰማኝ። ብንሰማም ግን አጣርተን ጀስፋ አድርገን ነው እንጂ ምን ሄደው ዝም ብሎ የሚሮጥ ነገር አይደለም። ለምን የማንንም ውጤት ኮስ ብሎ ማንም ተነስቶ መንጠቅም መስጠትም አይችልም። የጋሸበ ካለ ግን ታያለ። ይሄን በስነ ስርዓት እያጣራ ነው አሁን ደግሞ ትምህርት ሚኒስቴር ጠቅላላ ከክልሎቹ ሳይቀር በራሱ መነሻ እነዚህ ላይ አተኩሬ ላጣራ ተብሎ ቡድን አቋቁሞ በአጭር ጊዜ ውስጥ ውሳኔ ሀሳብ ይዞ ይቀርባል። እነዛ ሰዎች ላይ እርምጃ ይወሰዳል። ስለዚህ መወስዳሰዎች ሲሉ እነማን ማለት ተማሪዎቹ? ተማሪዎቹም ሊሆኑ ይችላሉ አስፈላጊ ሆኖ ከተገኘ ትምህርት ቤትም፣ አላውቅም። ግልጹ የምርመራው የፋርዘር የምርመራው ውጤት ነው። የስምንት መቶ አርባ ስድስቱን ያወቅናቸውን የለም፣ ውሳኔ ያስፈልጋቸዋል ብለን የገመትናቸውን መረጃ ሳይኖርን አስታውስ፣ ሪፖርት ሳይደረግ ይዘናል። እሱን ደግሞ ያው ክልሎችም ተጠርቶ ከእነሱም ጋር ተሳትፎ እየተደረገ ነው። የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንዳስታወቀው የተስተካከለው የፈተና ውጤት በሚቀጥሉት ሁለት ቀናት ይፋ ይደረጋል። በሌሎች የትምህርት አይነቶች ላይ የተነሱ ቅሬታዎች ደግሞ በሂደት ሊታዩ እንደሚችሉ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ